በጎርጎሮሲያኑ በመጪው ህዳር አምስት ከሚካሄደው ፕሬዝዳንታዊ ምርጫ ቀን በፊት አስቀድሞ ድምጽ መስጠት ኤርሊ ቮቲንግ የተለያዩ ጥቅሞች እንዳሉት ድምጻቸውን የሰጡ መራጮችና የምርጫ ባለሙያዎች ለአሜሪካ ድምጽ ተናግረዋል። በዩናይትድ ስቴትስ ከምርጫው ቀን በፊት አስቀድሞ ድምጽ መስጠትን የሚፈቅዱ ክፍለ ግዛቶች የተለያዩ ደንቦችና የጊዜ ሰሌዳዎች አሏቸው። በአንዳንድ ክፍለ ግዛቶች አስቀድሞ ድምጽ ለመስጠት የተቀመጠው የመመዝገቢያ ቀነ ገደብ ያበቃ ሲሆን በሌሎች ክፍለ ግዛቶች ደግሞ አሁን እየተጀመረ ነው። ደርጀ ደስታ ዘገባለሁ። የምርጫውን ቀን ሳይጠብቁ ከወዲሁ አስቀድሞ ድምጽ ከሰጡት መካከል በካንሳስ ግዛት ሚዙሪ ከተማ ለ33 አመታት የኖሩት ዶክተር ሰለሞን ረታ አንዱ ናቸው። ያገኘናቸውን አውሮፓ አቆጣጠር ጥቅምት አስር ድምጽ በሰጡበት ቀን ነበር። ዛሬ ያው እርሊ ቮቲንግ እሰጥቻለሁ። ድምጹ የምርጫው ቀን አይደለም። ዛሬ ለምንድን ነው የሰጡት? እንግዲህ ስቴታችን አማራጭ ይሰጣል። ለምሳሌ በምርጫው ቀን ስራ ላይ ከሆንክ ወይንም ደግሞ መች ከሆነ አርሊ ቮቲንግ ሲጀመር ሄደህ ማድረግ ትችላለህ። ዛው ኦፊሱ ድረስ ሄደህ ማለት ነው። ሎካል ኤሌክሽን ቦርድ ግን ያው ጠይቃሉ፣ ምክንያት ሊኖር ይገባል። ዝም ብለህ ሄደህ ማድረግ አትችልም። ምዙሪ ህግ እንደዛ ነው እና አልኖርም ወይም ደግሞ ስራ አለብኝ ካልክ መብት ነው። የሐኪም ቀጠሮ የተለያየ ነገር ሊኖርብህ ይችላል እና በዛ ይፈቅዳሉ። እርስዎ ምን ምክንያት ሰጡ? እኔ የዛን ቀን ስራ ነኝ። ያው ስለዚህ የምሰራው ደግሞ ከቤቴ የአርባ አምስት ደቂቃ መንገድ ነው እና በምወጣበት ሰዓት ትራፊኩ ምኑ ተደምሮ እኔ ቤቴ እስከምደርስ ድረስ የቦቲንግ ሰዓቱ ያልፋል። ስለዚህ እነሱም አክሴፕት አድርገው ያው ባሊቱን ሰጥተውኝ ምርጫዬን ጨርሼ ወጥቻለሁ። ምንድን ነው ሂደቱ? በሂደቱ ያስቸገሩት ነገር አለ? ምንም የሚያስቸግር ነገር የለም። ያው እዚህ ሀገር ሁሉም እንግዲህ ህጉን ጠብቆ ነው የሚሄደው። ከኛ የሚጠበቁት ነገሮች ከመራጮች ያው ቦተር አይዲ አለን የተዘጋጀ በሎካል ቮቲንግ የሚሰጠን እና ከሱ በተጨማሪ ደግሞ ያው አይዲ ነው የሚፈልጉት። ድራይቪንግ ላይሰንስ ሊሆን ይችላል ፓስፖርት ሊሆን ይችላል ያልተቃጠለ ኤኒቲንግ ያለህን ማቅረብና ራስህን ያው ቬሪፋይ ማድረግ ማለት ነው። በቴክሳስ የዳላስ አካባቢ ነዋሪ የሆነችው ናኦሚ ስዩም ሁልጊዜም ከምርጫው ቀን በፊት ድምጽ የምትሰጥ መሆኑን ገልጻ፣ ከምርጫው ቀን በፊት አስቀድሞ ድምፅ መስጠት በርካታ ጥቅሞች ያሉት መሆኑን ትናገራለች። ብዙ ወረፋ አይኖረውም። ገባ ወጣ ሊሆን ይችላል እንደ ሰፈሩ ዩኖ የተሰቡ ከስራም በኋላ ከስራም በፊት መሀል ቀን መሄድ ይችላል። በዛ ላይ ደግሞ ዊኬንዶች ስላሉ፣ ቅዳሜ ክፍት ስለሆኑ እንደዚህ ለኤርሊ ቮቲንግ ቦታዎች ትንሽ የበለጠ ያመካኛል። ኖቬምበር ፍፍት ሁልጊዜ ማክሰኞ ነው የሚሆነው ማክሰኞን ጠብቆ ከመሄድ ለስራም ካላመካኘ ልጅ መጠበቅ ካስፈለገ ልጅ ጠባቂ ካስፈለገ ኤርሊ ቮቲንግ በጣም ያመካኛል። ምክንያቱም አንደኛ ረዘም ያለ ጊዜ ነው ያለ ሁለተኛ ዊኬንድም አለ። ስለዚህ እንደዛ እንደዛ አይነት ምርጫ እድል ስላለህ ርሊ ቮቲንግ ይመረጣል። እኔ ራሴ አሁን ሁሉ ጊዜም ርሊ ቮቲንግ ነው የምሄደው። ዘንድሮም ደሱ ነው የምታደርጊው? አዎ፣ በተለይ ደግሞ የሚሆን ነገር አይታወቅም። አሁን ለምሳሌ እንደ አጋጣሚ ነገር ቢመጣ ያንን ዕለት ቢያምበኝ ሰው ቢታመምብኝ እንደ አጋጣሚ ሳይታሰብ ከከተማ መውጣት ካስፈለገ ይሄ ሁሉ ለአንድ ቀን ከመጠባበቅ እርሊ ቦቲንግ ብታደር የበለጠ ምርጫ ይኖርሃል። ወደ ሁለት ወደ ሁለት ሳምንት እንደዚህ አለ እርሊ ቦቲንግ ከአክቹዋሊ ኖቬምበር ፊፍት በፊት ያው ተክሰስ በሀያ አንድ ነው የሚጀምረው። ሁለት ሁለት ሳምንት ይኖርሃል ማለት ነው ቦት ለማድረግ። ሀና ጆይ ገብረስላሴ አትላንታ ጆርጂያ ነዋሪ ስትሆን በማህበረሰብ ውስጥ በተለይ ወጣት መራጮች በምርጫው እንዲሳተፉ በመገፋፋት ትሰራለች። ገለልተኛ ነው ያለችው ፕሮቴክት ዘቮት ጆርጂያ የተባለውን መንግስታዊ ያልሆነ ድርጅት ከሁለት ሴቶች ጋር እንደሚመሩ ገልጻለች። በጆርጂያ አስቀድሞ ድምፅ ለመስጠት የተቀመጠው ቀነገደብ ተቃርበዋል ትላለች አና እንደ አውሮፓ አቆጣጠር ጥቅምት 15 ጀምሮ እስከ ዳር አንድ ድረስ እንደሚቆይም ተናግራለች። ሀና በአትላንታ ብዙ ሰዎች በመራጭነት የተመዘገቡ ቢሆንም የምርጫው ቀን መገኘታቸውን፣ መምረጥ መቻላቸውን ማረጋገጥ ትልቁ ስራ ነው ትላለች። ብዙ ሰዎች ምርጫው እየተቃረበ መሆኑን ያውቃሉ። እኛ ግን ለምርጫው የቀረበው ነገር ምን እንደሆነ ማወቃቸውን፣ አስቀድሞ ድምፅ መስጠት ቢፈልጉ የት የት ቦታ ሄደው እንደሚሰጡ ማወቃቸውን ድምጽ ለመስጠት መመዝገባቸውንና በልበ ሙሉነት እንዲመርጡ የሚያስፈልጋቸውን ነገር ሁሉ ማሟላታቸውን እናረጋግጣለን። በቴክሳስ ግዛት ዳላስ አካባቢ ለሚገኙ መራጮች ለምርጫው ምዝገባ የሚያስፈልጋቸውን መረጃ በመስጠት የበጎ ፈቃድ ስራ የምትሰራው ናኦሚ ሰዎች በመራጭነት እንዲመዘገቡ አስፈላጊ ድጋፎችን ታደርጋለች። ዶክሜንቴሽኑን ሰጣቸውና ባሉበት ካውንቲ ውስጥ ያን ወረቀት ይሞሉ እና እኔ ያሳያቸዋለሁ ወይም ሲሞሉ ትክክል እንደሞሉ ከዛ እሱን ካረጋገጥኩኝ በኋላ እነሱ ወስደው ፖስታ ውስጥ መክተት አለባቸው። እንደዛ ነው ሲስተሙ የሚሰራው። ቴክሳስ ናኦሚ የምርጫ መረጃዎቹን በዳላስ አካባቢ ብዙ ኢትዮጵያውያን በሚሰባሰቡባቸው ዝግጅቶች በመገኘት እንደምትሰጥ ተናግራለች። ብዙ ጊዜ የኢትዮጵያውያን ፕሮግራም አሁን ለምሳሌ ባለፈው ቴምበር ውስጥ ኢትዮጵያን ዴይ ነበር እና ከየቦታው ሰዎች ስለሚመጡ የአንድ ካውንቲ ሬፕሬዘንቲቭ ብቻ ሳይሆን እኔ ምን አደረግኩኝ፣ በየካውንቲው ሄድኩኝ እና የዛን ካውንቲ ሬጅስትሬሽን ፎርሞች ወሰን እና እዛ ለመጡት ሰዎች ፍላጎት ካሳዩ ሬጅስተር ለማድረግ ፍላጎት ካሳዩ ያሉበትን መኖሪያቸውን ካውንቲ ያረጋግጥና ይሄንን ሙሉ በትክክል ከሞሉት በኋላ አረጋግጥና እዛው ይታሸጋል። ከዛ ግን ወስዶ ሜል የማድረጉ የነሱ ሪስፖንስ እና እንደዛ ነው የምሰራው። ናኦሚ ከምታነጋግራቸው መካከል አስቀድመው ለመምረጥ ብቻ ሳይሆን ለመጀመሪያ ጊዜ መራጭ የሚሆኑ በተለይም ወጣቶችን ማግኘቷን ገልጻለች። አሁን ባለፈው ያነጋገርኳቸው በአብዛኛው ወጣቶች ማለት አሁን ግን አስራ ስምንት የሞላቸው ስለዚህ፣ እነሱ ግን አዲስ መራጮቹ ስለሆኑ ይሄ የመጀመሪያ ጊዜያቸው መምረጥ ለመቻል ስለዚህ የመጀመሪያ ጊዜያቸው ነው። ፔፐር ወርኩን ሞልተዋል። እንግዲህ እነሱ ፍላጎት አላቸው ወይስ እናንተ ስለነገራችኋቸው ብቻ ነው የሚመዘገቡት? ፍላጎት አላቸው። ምክንያቱም ባይኖራቸው ኖረ የእኛንም ወረቀት አይሞሎም ነበር። ምክንያቱም ያናገርናቸው ሰዎች አሉ። አይ እኔ አልፈልግም፣ ፍላጎት የለኝም፣ ኢንትረስት የለኝም ብለው ያሉ ሰዎችም አጋጥመውናል። ስለዚህ እነዚህ የተመዘገቡት ስለፈለጉ ነው። በጆርጂያ በዚህ ምርጫ ወሳኝ ሚና ይኖራቸዋል የተባሉትን የማህበረሰብ ክፍሎችን ጨምሮ አዳዲስ መራጮችም እንዲመዘገቡ ግፊት እንደሚያደርጉ መሀና ተናግራለች። ድምፅ ለመስጠት ያልተመዘገቡ መራጮችን እንዲመዘገቡ ለማድረግ ከሚንቀሳቀሱት በጆርጂያ ከሚገኙ ሌሎች በርካታ ቡድኖች በተጨማሪ እኛም በተለይም 18 ዓመት የሞላቸውን የኮሌጅ ተማሪዎችና በዚህ ምርጫ ወሳኝነት ይኖራቸዋል የሚባሉትን ወጣቶች እንዲመዘገቡ እየሰራን ነው። ሀና ብዙ ሰዎች ይህ ምርጫ የፕሬዝደንታዊ ምርጫ ብቻ ይመስላቸዋል፣ በዚህ ምርጫ ለድምፅ የቀረቡ በርካታ ጉዳዮች ግን አሉ ትላለች። ነ ስ የአካባቢ ምርጫዎች አሉ፣ በክፍለ ግዛቶች ደረጃ የሚደረጉም አሉ። የቀን ተቀን ህይወታችንን የሚወስኑ አቋሞች ለምርጫ ቀርበዋል። ስለዚህ ሰዎች የሚሰጡት ድምጽ ከፕሬዝዳንታዊ እጩዎች በላይ መሆኑን በመግለጽ እናበረታታቸዋለን። በቨርጂኒያ የስፕሪንግፊልድ ነዋሪ የሆኑት አቶ አበባየው አሉላ ሁሌም የመመርጠው በምርጫው ቀንና ቦታ ልክ በእለቱ በሰዓቱ ቀድሜ በመገኘት ነው ይላሉ። ብዙ ጊዜ እኔ እንግዲህ ወደ ሰላሳ ዓመት ቆይቻለሁኝ። ሁሌም የለመርኩት በእለቱ ልክ ትክክል የመረጥኩ ይመስለኛል። ቀደም በዛው በአካል አገኝቼ ስምርት ሞር ሳይኮሎጂካ በቃ ካርዴ ተቆጥሯል ገብተዋል የሚለውን ነገር ሁሉ ኮንሲደር ለማድረግ ስለሚያደርግ በእለቱ ነው ብዙ ስምርት የቆየሁት ይል ማድረግ ነው ነበር በቨርጂኒያ በተለይም ሰሜን ቨርጂኒያ እየተባለ በሚጠራው አካባቢ አስቀድመው የመረጡ መሆኑን የነገሩን አጋጥመውናል። አቶ አበባየሁ ግን አስቀድመው አይምረጡ እንጂ ስለ ምርጫ ከወዲሁ ከቤተሰቦቻቸውና ወዳጆቻቸው ዘንድ የሀሳብ ልዩነቶችና ውይይቶች እየተካሄዱ መሆኑን ይናገራሉ። ያ በጣም እንግዲህ ክርክር አለ። ያው ማለት በቤተሰብ ደረጃም በጓደኛም እንግዲህ ወዴት እንሂድ ማን ነው የሚሻለው የሚለው ላይ እንግዲህ ያው የተለመደ ነው። ሁሉም የራሱን ይሄኛው የራሱን ግምት ወስዶ ስለሚናገር ያው መከራከሩ አለ። ማን ነው የሚሻለን? በተለይ በሶሻል ፖሊሲ ዙሪያ ላይ ይሄ ራሱ ቤት ያለው ጥቅም በማስጠበቅ ደረጃ ላይ በናሽናል ፖሊሲ ደረጃ እሱ ንሱ በተመለከተም ብዙ ጊዜ የካንሳሱ ነዋሪ ዶክተር ሰለሞን ረታ ከምርጫው ምን እንደሚጠብቁ ሲገልጹ ሁለት ተወዳዳሪዎች አሉ። በእነሱ ውስጥ የትኛው ሞር ለእኔ እኔ ስሞል ቢዝነስ ኦነር ነኝ እንደገናም ደግሞ ሰራተኛ ነኝ የትኛው ነገር ነው ለእኔ ለቢዝነሴ ወይም ለቤተሰቤ የሚጠቅመኝ ነገር የሚለውን ያው እንግዲህ የሁለቱን ያቀረቡትን ፕላትፎርም አይቶ ከነሱ ከሁለቱ አንዱን ነው እንግዲህ እኔ ቹዝ ያደረኩትኝ። ሀና በጆርጂያ የመራጮች ምዝገባ ከፍተኛ ደረጃ መድረሱ ከተመዘገበባቸው ክፍለ ግዛቶች መካከል አንዱ መሆኑን ገልጻለች። ይሁን እንጂ የፖለቲካ ቡድኖችም ሆነ የምርጫ አስተባባሪዎች ትልቁ ስጋት በምርጫው ቀን ምን ያህል ሰዎች ድምፅ ለመስጠት ይወጣሉ የሚለው መሆኑን ትናገራለች። አንደኛው ትልቁ ስጋት ሰዎች ድምፅ ለመስጠት እንደሚወጡ ማረጋገጥ መቻል ነው። ሰዎች ለመምረጥ የተመዘገቡ ቢሆንም እንደ ጆርጂያ ያሉ ግዛቶች ሰዎች የምርጫው ቀን መውጣታቸውን ማየት ይኖርብናል። በዩናይትድ ስቴትስ እንደ ኤሮፓ አቆጣጠር ህዳር አምስት ከሚካሄደው የፕሬዚደንታዊ ምርጫ ቀን በፊት ከ24 ሚሊዮን በላይ መራጮች ድምጽ የሰጡ መሆኑን አስቀድመው ድምፅ ሰጪዎችን የሚከታተለው ታርጌት እርሊ የተባለው ድርጅት አስታውቋል። አስቀድመው የተሰጡ ድምፆች በፖስታና በአካል እየተገኙ ከሚሰጡ መራጮች የተሰበሰቡ ናቸው። በዩናይትድ ስቴትስ ከምርጫው ቀን በፊት አስቀድመው ድምፅ መስጠትን የሚፈቅዱ ክፍለ ግዛቶች የተለያዩ ደንቦችና የጊዜ ሰሌዳዎች አሏቸው። በአንዳንድ ክፍለ ግዛቶች አስቀድመው ድምፅ ለመስጠት የተቀመጠው የመመዝገቢያ ቀነ ገደብ ያበቃ ሲሆን፣ በአንዳንድ ክፍለ ግዛቶች ግን አሁን የጀመረ ነው። i <laughs>